ለመስራጭ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ክቡራን አድማጮቼ እንደምናመሻችሁ፣ እግዚአብሔር አምላካችን በእያንዳንዱ ቀን ውስጥ በሰላሙ ጠብቆን ዛሬ ደግሞ የበረከቱ ተካፋዮች እንድንሆን ረድቶናል። እግዚአብሔር ለዘላለም የተመሰገነ ይሁን። እግዚአብሔር ያጎደለብን ምንም ነገር የለም። እነሆ ቃሉን ያካፍለናል፣ ያጠግበናል። በልተንም ደግሞ ለሌሎች እንድንተርፍ እግዚአብሔር ያግዘናል። የዚህን ዓለም የጨለማ ገዢውን ሥራና ሥርዓቱን ሁሉ እንድናፈርስ እግዚአብሔር በየዕለቱ በቃሉ እያስታጠቀን ነው። ቤታችን በዚህች ምድር አይደለችም፣ ወገኖቼ። ሰማይቱን ቤታችንን ለመውረስ ዛሬ መብላት፣ ዛሬ መታጠቅ ያስፈልገናል። ከእንግዲህ ይህ ዓለም ቤታችን አይደለምና My am ወዳጆቼ ኢየሱስ ክርስቶስ ምን አለን ስፍራ አዘጋጅላችሁ ዘንድ እሄዳለሁ ብሎናል አይደለም እንዴ አዎ ኢየሱስ ክርስቶስ የሚያዘጋጅልን ስፍራ ኢየሱስ ክርስቶስ የሚያዘጋጅልን ቤት ምን አይነት ነው ሐምሳ ካሬ ሜትር ነው መቶ ሰባ አምስት ካሬ ሜትር ነው ወይንስ ሁለት መቶ ሐምሳ እኔ አላቅም በሊዝ ደግሞ የሚሸጥ ለዘጠና ዓመት የሚቆይ ለሰባ ዓመት የሚቆይ ስፍራ ነውን? አይመስለኝም። አዎ ኢየሱስ ክርስቶስ የሚያወርሰንና የሚያዘጋጅልን ስፍራ ማንም የማያውቀው በእጅ በስጋም ያልተሰራ በሰው አእምሮና ጥበብ ያልተሰራ ቤት ነው። ቀለሙ ቢጫ ቢሆን ያምራል፣ ነጭ ብንቀባው ያምራል፣ ኮርኒሱን ደግሞ በዚህ አይነት መልክ ብናጌጦ መልካም ነው ብለን ፈጽሞ የምንገምተውም አይነት አይደለም። አዎ እኔና እናንተ መጻተኞች የዚህ አገር ኗሪ ሰዎች አይደለንም። ቤታችን በሰማይ ነውና እንግዳነንና ኢየሱስ ክርስቶስ የሚያዘጋጅልንን ሰማያዩን ቤታችንን ለመውረስ እንዘጋጅ። ተዘጋጅታችኋልን? አምላካችን ሆይ ሰማያዊውን ቤታችንን አንተ የምታዘጋጅልን ለመውረስ ዛሬም ደግሞ እንድታስታጥቅን፣ ዛሬም ደግሞ መንፈሳዊ ምግብን እንድታበላንና እነሆ የእምነት ጒልበታችንንና ቁርጭምጭሚቶቻችንን እንድታጸናልን እንለምንሃልን። አስተማሪውን መንፈስ ቅዱስ ልከህ በዚህን ጊዜ ደግሞ ተናገረን፣ በዚህን ጊዜ ደግሞ ሥራን እግዚአብሔር ሆይ፣ ጉዞው ረጅም አድካሚም ነውና በዚህ ሁሉ ውስጥ የሚያልፍ ጉልበትን እንድትሰጠን እንለምንሃለን። በመድኃኒታችን በጌታችን በኢየሱስ ክርስቶስ ባከበርከው በአንድ ልጄ ስም አሜን። አድማጮቼ ቀደም ብለን ያደመጥነው ዝማሬ የዛሬ አርባ ዓመት ግድም የተዘመረ ይመስለኛል። እስከ ዛሬ ድረስም ቢሆን ኀይልና ጒልበት አለው ዝማሬው መልእክቱ ማለቴ ነው። ዘማሪ ወንድማችን አቶ ሰለሞንን እግዚአብሔር ባለበት ስፍራ ጸጋውን ያብዛለት እያልን ወደ ዛሬው ትምህርታችን እናልፋለን። ባለፈው ምሽት ክፍለ ጊዜ ጥናታችን ከማቴዎስ ወንጌል ምዕራፍ አሥራ አራት ጌታ ኢየሱስ ክርስቶስ እነሆ የተራቡትን ሰዎች ስለመመገቡ የሚያወሳውን ክፍል መመልከታችንን ታስታውሳላችሁ። ጌታ ኢየሱስ ክርስቶስ የመገባቸው ሰዎች አምስት ሺህ ሰዎች ነበሩ። ይህ ተአምር ሲደረግ አምስት ሺህ ወንዶች እንደ ነበሩ እነሆ በክፍሉ ውስጥ ተጠቅሶ ተመልክተናል። ይህ ቁጥር ሴቶችንና ሕፃናትን እንደማይጨምርም ተመልክተናል። በእያንዳንዱ ወንድ ላይ አንድ ሴትና አንድ ልጅ እንኳን ቢጨመር ቁጥሩ ምን ያክል ከፍ እንደሚል መገመት አያስቸግርም ብለናል። ጌታ ኢየሱስ በዚያን ቀን ተአምራት የመገባቸው ሰዎች ወደ አሥራ አምስት ሺህ ሰዎች ይጠጉ እንደ ነበር መገመቱ ፈጽሞ አይከብድም ብለን ትምህርታችንን መደምደማችን የሚታወስ ነው። ዛሬ ደግሞ ቀጣይ አድርገን ይዘንላችሁ የቀረብነው ነው ቁጥር አያ ሁለት ነውና መጽሐፍ ቅዱሶቻችሁ እንደ ወትሮ ሁሉ ገለጥ ገለጥ አድርጋችሁ ማቴዎስ ምዕራፍ 14 ቁጥር 22ን ተመልከቱ። እዚህ ክፍል የምንመለከተው ኢየሱስ በውሃ ላይ ስለ መራመዱ ነው። ሕዝቡ ሁሉ ከተመገቡ በኋላ ወዲያውኑ ደቀ መዛሙርቱን ከገሊላ ባሕር ማዶ እንዲሄዱ አዘዛቸውና እርሱ ይጸልይ ዘንድ ወደ ሌላ ስፍራ ሄደ ወዲያውም ሕዝቡን ሲያሰናብት ሳለ ይላል። ቁጥር 22 ደቀ መዛሙርቱ በታንኳይቱ ገብተው ወደ ማዶ እንዲቀድሙት ግድ አላቸው ይላል። ወዲያውኑ የሚለው ቃል በአስቸኳይና በፍጥነት የተደረገን ነገር ያሳያል። ማቴዎስ ለተአምራቱ ድምዳሜ ብዙ ትኩረት ሳይሰጥ ከዚያ በኋላ ለምን በአስቸኳይ ደቀ መዛሙርቱን ወደ ማዶ እንዲሻገሩ እንዳደረገ ሕዝቡንም በቶሎ ለምን እንዳሰናበተ ማብራሪያ አይሰጠንም። ማቴዎስ ኢየሱስ ክርስቶስ ግን ምክንያቱን እሰጥቷል። በቁጥር ዐሥራ አምስት ላይ በዚህም ምክንያት ኢየሱስ ያነግሡት ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ደግሞ ወደ ተራራ ብቻውን ፈቀቅ አለ ይላል። ይህ ምክንያቱ ነው ማለት ነው። ይህ የሕዝቡ አድራጎት ኢየሱስ ክርስቶስ ንጉሥ ለመሆኑ ሌላ ማስረጃ ነው። ነገር ግን እርሱ ንጉሥ የሆነው በሰዎች ምርጫና ፈቃድ አልነበረም። አይደለም። እርሱ በእግዚአብሔር ፈቃድ የሆነ ንጉሥ ነው። በመጨረሻም ዘመን የንጉሥነቱን ኃይል ያሳያል። ከቁጥር 23 እስከ 24 ያለውን ተመልከቱ። ሕዝቡን አሰናብቶ ይጸልይ ዘንድ ብቻውን ወደ ተራራ ወጣ። በመሸም ጊዜ ብቻውን በዚያ ነበረ። ታንኳይቱም አሁን በባሕር መካከል ሳለች ነፋስ ከወደፊት ነበርና በማዕበል ትጨነቅ ነበር ይላል። ጌታ ኢየሱስ ወደ ተራራ ወጥቶ እየጸለየ ነው። ደቀ መዛሙርቱ ግን በገሊላ ባሕር በማዕበል እየተቸገሩ ነው። ይህ ስለ እኛ ሕይወት ምን ያስገነዝበን ይሆን? ጌታ ኢየሱስ ወደ አባቱ ዘንድ አድርጎ በአባቱ ቀኝ ተቀምጧል። እኛ ደግሞ ብዙ ማዕበል ባለበት በዚህ ዓለም ውስጥ እንገኛለን። ቁጥር ሃያ አምስትን የተመልከቱ ከሌሊቱም በአራተኛው ክፍል ኢየሱስ በባሕር ላይ እየሄደ ወደ እነርሱ መጣ ይላል። ይህ አራተኛው ተአምር የተከናወነው ከሌሊቱ ዘጠኝ ሰዓት እስከ ንጋት ባለው ጊዜ ውስጥ ነው። በዚህ ጊዜ ነበር ኢየሱስ ክርስቶስ በውኃ ላይ እየተራመደ ወደ ደቀ መዛሙርቱ የመጣው። ኢየሱስ ክርስቶስ የሚያበራ የንጋት ኮከብ ነው። ቤተ ክርስቲያንንም ከዚህ ዓለም መከራ ነጥቆ ይወስዳታል። የሚመጣባትን ጊዜ እኔና እናንተ ከቶ አናውቅም። ቁጥር 26ን ተመልከቱ። ደቀ መዛሙርቱም በባህር ላይ ሲሄድ ባዩት ጊዜ ምትሃት ነው ብለው ታወቁ፣ በፍርሃት ምጮሁ ይላል። ምሳሌነቱ ግልጽ ነው። ጌታ ኢየሱስ ይጸልይ ዘንድ ወደ ተራራ ወጥቶ ነበር። በጸሎቱም ከአባቱ ጋር ይነጋገር ነበረ። ደቀ መዛሙርቱ ግን በማዕበል በጭንቀትና በፍርሃት ውስጥ ነበሩ። ጌታ ኢየሱስ በዚህ ሁኔታ ውስጥ ለነበሩት ደቀ መዛሙርት በሌሊቱ በአራተኛው ክፍል በውሃ ላይ እየተራመደ መጣ። ባዩትም ጊዜ ምታት መስሏቸው ፈሩ፣ ጮኹም። ምናልባት ደቀ መዛሙርቱ በመጠኖሚ ቢሆን በአጉል እምነት እንደ ተያዙና አስተውላለን። ነገር ግን ይህ የኢየሱስ ድርጊት እንግዳ ወይም ሰው በውሃ ላይ ሲራመድ አይቶ ስለማያውቁ ምታት ነው ማለታቸው ሊያስደንቅ ይችላል። ቁጥር ወዲያውም ኢየሱስ ተናገራቸውና አይዟችሁ እኔ ነኝ ትፍሩ አላቸው ይላል ወዲያውም ኢየሱስ ምን አደረጋቸው ይላል ተናገራቸው ይላል ምታት ወይም መንፈስ አለመሆኑን አስረዳቸውም ጴጥሮስም መልሶ ጌታ ሆይ አንተስ ከሆንክ በውኃ ላይ ወደ አንተ እንድመጣ እዘዘኛ አለው ይላል ቁጥር 28 አንዳንድ ሰዎች ጴጥሮስ እርሱም በውኃ ላይ እንዲሄድ ጌታን መጠየቁ አግባብ አይደለም የሚሉ አሉ እኔ ግን አደንቀዋለሁ። ጆን ዊስሊ የተባሉ ሰባኪ አንድ ጊዜ እንዲህ ብለው ነበረ ከእግዚአብሔር ታላላቅ ነገሮችን ተጠባበቁ አሉ። ጴጥሮስም ያደረገው ይህንኑ ነው። ነገር ግን ብዙዎቻችን በጥቂት ነገሮች የምንረካነን። ደግሞም ጌታ ኢየሱስ ጴጥሮስን ይህን ለምን ጠየቅህ ብሎ እንዳልወቀሰው ልብ ልንል ይገባናል። ከቁጥር 29 እስከ ሰላሳ ያለውን ተመልከቱ። እርሱም ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሊደርስ በውሃ ላይ ሄደ። ነገር ግን የነፋሱን ኃይል አይቶ ፈራ። ሊሰጥም በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ ይላል። ጴጥሮስ በውሃ ላይ እየተራመደ ወደ ጌታ ሲመጣ ዐይኑን በክርስቶስ ላይ አድርጎ ነበረ ነገር ግን ዐይኑን ከጌታ ላይ አንስቶ በውኃ ላይና በሁኔታው ላይ ባደረገ ጊዜ መስጠም ጀመረ። በዚህን ጊዜ ጴጥሮስ በመጽሐፍ ቅዱስ ውስጥ አጭር የተባለውን ጸሎት ጸለየ። ይህም ጌታ ሆይ አድነኝ የሚለው ነው። ጴጥሮስ ጸሎቱን ቢያስረዝምና ብዙ ጊዜ እኛ በጸሎት ላይ የምንደጋግማቸውን ቃላቶች ቢደጋግም ኖሮ ውኃው ፈጽሞ ባሰጠመውና ይዞትም በሄደ ነበረ። እኛም እንደ ጴጥሮስ አቤቱ ጌታ ሆይ አድነኝ በማለት ከሚያጋጥመን አደገኛ ሁኔታ ልንድን እንችላለን። ቁጥር 31 ወዲያውም ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጐደለው ስለ ምን ተጠራጠር? አለው ይላል። የጴጥሮስ ችግር የተከሰተው ዐይኑን ከኢየሱስ ክርስቶስ ላይ አንስቶ በውኃው ላይ ባደረገ ጊዜ ነበረ። እኛም ወገኖቼ፣ ወጀብና መከራ ባለበት ዓለም ውስጥ ስንኖር ዐይኖቻችንን በጌታ ላይ ካላደረግን በስተቀር በዓለም መከራ ውስጥ ልንጠፋ እንችላለን። ስለዚህ ዐይኖቻችንን በኢየሱስ ክርስቶስ ላይ ማድረግ እጅግ እጅግ ጠቃሚና ትርፋማ ያለው ነገር ነው። አዎ ዐይኖቻችንን በኢየሱስ ክርስቶስ ላይ በየቀኑ አይደለም በየደቂቃውም አልልም በየሰኮንዱ ማድረግ መቻል አለብን። ምንጊዜም ወደ ጌታ ኢየሱስ ክርስቶስ የሚመለከቱ የልብ ዐይኖች እንዲኖሩን ያስፈልገናል። ቁጥር ሰላሳ ሁለትና ሰላሳ ሦስትን ተመልከቱ። ጌታ ኢየሱስ ይህን ታምር ያደረገው ስለ ራሱና ደቀ መዛሙርቱን ደሞ ወደ እምነት ሊያመጣቸው ፈልጎ ነው። ደፋርና ቆራጥ የሚመስለው ጴጥሮስ እንኳን ጌታ ሆይ አድነኝ ብሎ እምነቱን በእርሱ ላይ እንዲያደርግ አድርጎታል። ኦ የጌታን ሥራ ተመልከቱ። ጴጥሮስ ዐይኑን በጌታ ላይ ሲያደርግ ቆይቶ እንደገና ገና ውሃውን መመልከቱ ከዚህም የተነሣ ሊሰጥም መጀመሩ የብዙዎቻችንን የሕይወት ልምምድ ያሳያል። ይህ አሳዛኝ የሆነው ድካማችን ነው። እንግዲህ ጌታ ኢየሱስ ይህን ተአምር ሲያደርግ ደቀ መዛሙርቱ በእርሱ እንዲያምኑና እርሱንም እንዲያመልኩ እንዲሁም እርሱ የእግዚአብሔር ልጅ መሆኑን እንዲያውቁ ፈልገው ነው። የመጨረሻ ክፍላችን ከቁጥር 34 እስከ 36 ያለው ነውና እናንብበው። ተሻግረውም ወደ ጌንሰሬጥ ምድር መጡ የዚያ ቦታ ሰዎችን ባወቁት ጊዜ በዙሪያው ወዳለ አገር ሁሉ ላኩ፣ ሕመምተኞችንም ሁሉ ወደ እርሱ አመጡ። የልብሱንም ጫፍ ብቻ ሊዳስሱ ይለምኑት ነበር፣ የዳሰሱትም ሁሉ ዳኑ ይላል። ወገኖቼ ከማእበሉም በኋላ ጌታ ኢየሱስ ከሕዝቡ ፍላጎት አንጻር አገልግሎት ሲሰጥ እናገኘዋለን። በዚያን ጊዜ የዳኑት ወይም የተፈወሱ ሰዎች ምን ያክል ብዙዎች እንደነበሩ ተመልክተናል። ከእነዚያ ውስጥ ግን የጥቂቶቹ ብቻ በዝርዝር ተጽፎ እናገኛለን። ስለ ድንቅ ሥራው እግዚአብሔር ለዘላለም እየተመሰገነ ይሁን። እኔና እናንተ በዚህ ክፍል ውስጥ የተማርነው ታላቅ ነገር አለ፣ ዐይናችንን በኢየሱስ ክርስቶስ ላይ ማድረግ። አዎ፣ በአካባቢያችን በሚከሰተው ወጀብና ውካታ በዚህ ዓለም ውስጥ በሚፈጠረው ጭንቅ ነገር ውጣ ውረድ ነገር መታወቅ መረበሽ እንደሌለብን እግዚአብሔር ይርዳል። እግዚአብሔርን በእውነት ስለዚህ ድንቅ ቃሉ እጅግ አድርገን እናመሰግናለን። ቀጥላ አድርገን ደግሞ ከፊሉን የምዕራፍ ዐሥራ አምስትን ትምህርት አብረን ጌታ መንፈስ ቅዱስ በረዳን መጠን አንድ ላይ እንመለከታለን። የዚህ የምዕራፍ ዐሥራ አምስት አብይ መልእክቱ ጌታ ኢየሱስ ፈሪሳውያንን ስለ ማውገዙ፣ ደቀ መዛሙርቱን ስለ መገሠጹ፣ የከናናዊቷን ሴት ልጅና ብዙ ሕሙማንን ሲፈውስ እንዲሁም አራት ሺህ የሚሆኑትን ሰዎች በታምራቱ ስለ መመገቡ የሚያወሳውን ክፍል አንድ ላይ እንመለከታለን። ይህ ዋናው መልእክት ነው ማለት ነው። ይህ ምዕራፍ የኢየሱስ ክርስቶስን ቀጣይ የሥራ እንቅስቃሴና ወደ መስቀሉ ጉዞ የሚያደርገውን ጅማሬ ያሳየናል። አስቀድመን ከሃይማኖት መሪዎች የገጠመውን ግጭትና ነቀፋ ተመልክተናል። በዚህ ምዕራፍ በእያንዳንዱ ደረጃ ከጻፎችና ከፈሪሳውያን ተቃውሞ እየገጠመው እንኳን አገልግሎቱን እንደሰጠ እንመለከታለን። ቁጥር አንድና ሁለትን ስትመለከቱ ኢየሱስ ክርስቶስ ጻፎችንና ፈሪሳውያንን ስለ ማውገዙ እናነባለን። ፈሪሳውያንና ጻፎቹ ከኢየሩሳሌም የመጡ ነበሩ። ባለፈው ምዕራፍ እንደተመለከትነው ኢየሱስና ደቀ መዛሙርቱ በሺህ የሚቆጠሩ ሰዎችን ከመገቡ በኋላ ወደ ምድረ በዳ መጥተው ነበረ። ወደዚህ ስፍራ ሕዝቡና ፈሪሳውያን ጻፎችም ሊሰሙት ተከትለው መምጣታቸው አስደናቂ ነገር ነው። ነገር ግን የፈሪሳውያንና የጻፎችን ሁኔታ ስንመለከት ትምህርቱን ሊቀበሉና ሊያደንቁ ሳይሆን ሊነክፉትና ሊፈትኑት እንደመጡ እንረዳለን። የእግዚአብሔርን ቃል እንደ ተላለፈ ሳይሆን ወጋቸውን እንዳልጠበቀ በመጥቀስ ክሳቸውን ጀመሩ። ደቀ መዛሙርቱ በሚበሉበት ጊዜ ለምን እጃቸውን እንደማይታጠቡ ለማወቅ ፈለጉ። ትኩረት የሰጡት ስለ እጃቸው ንጽሕና ሳይሆን የማንጻት ሥርዓቱን ስለ መተላለፋቸው ነው። ዛሬም ብዙ ሰዎች ውጫዊ ሥርዓት ስለ መከናወኑ እንጂ ስለ ውስጥ ንጽሕና ትኩረት አይሰጡም። ቁጥር ሦስትንም እንዲሁ ተመልከቱ። እርሱም መልሶ እንዲህ አላቸው እናንተስ ስለ ወጋችሁ የእግዚአብሔርን ትእዛዝ ስለ ምን ትተላለፋላችሁ ሲላቸው እንመለከታለን። ጌታ ኢየሱስ በወጋቸው ምክንያት የእግዚአብሔርን ትእዛዝ እንዳፈረሱ ወቀሳቸው። ባህላቸው አንድ ሰው ሕጉን እንዲተላለፍ ቀዳዳ ይከፍታል። ይህንንም በብልሃት ያደርጉታል። ይህ የሚያስደንቅ ነገር ነው። ከቁጥር አራት እስከ ስድስት ያለውን ተመልከቱ። ጌታ ኢየሱስ እናትና አባትን ማክበር ማለት መርዳትንም እንደሚጨምር በዚህ ክፍል ውስጥ አጠቃለው ሲናገር እንመለከተዋለን። እነርሱ ግን ይህንን ኃላፊነታቸውን ገንዘባቸውን ለእግዚአብሔር በመስጠት እንደ ተወጡ ይቈጥሩ ነበረ። ያም ቤተሰባቸውን ከመርዳት ነፃ እንደሚያወጣቸው ያስቡ ነበረ። በዚህ ዐይነት ሃይማኖታዊ በመሰለ መንገድ የሙሴን ሕግ ይተላለፉ ነበረ። ዛሬ የእያንዳንዱ ክርስቲያን ፈተና የሚታየው በገንዘብ አጠቃቀሙ ላይ ነው። ወገኖቼ የእግዚአብሔርን ገንዘብና የራሱን ገንዘብ እንዴት መያዝ እንዳለበት ባለማወቁ ወይም አውቆ በመሳሳቱ ጥፋተኛ ይሆናል። ጌታ ኢየሱስ በነበረበት ዘመን የነበሩ የሃይማኖት ሰዎች አጥፊውን ሰው ካለበት ኃላፊነት የሚያመልጥበትን ሃይማኖታዊ የመሰለ መንገድ ያዘጋጁለት ነበረ። እግዚአብሔር በታማኝነት ያለብንን ዕዳ እንድንከፍል ይፈልጋል። ልብ በሉ ወገኖቼ እግዚአብሔር በታማኝነት ያለብንን ዕዳ እንድንከፍል ይፈልጋል። የራሳችንንም ንብረት ወይም ገንዘብ በጥንቃቄ እንድንጠብቅ ይፈልጋል። ቤተሰቦቻችንንም እንድንረዳ የእርሱ ፈቃድ ነው። አንድ ቀን አንድ ሰው ወደ ቤተ ክርስቲያን መጥቶ የደሞዙን ግማሽ ለቤተ ክርስቲያን ለመስጠት እንዳቀደ ለአገልጋዮች ነገራቸው። ነገር ግን የዚህ ሰው ቤተሰብ በታላቅ ችግር ውስጥ ነበሩ። ይህንን የሚያውቁ አገልጋዮች ስለ ቤተሰቡ በጠየቁት ጊዜ በመጀመሪያ ሊቆጣ ፈለገ። ኋላ ግን ቤተሰቡን ችላ ማለቱን ስህተት መሆኑንና እግዚአብሔርም እንደሚያዝንበት በመረዳቱ ቤተ ክርስቲያንን ከመርዳቱ በፊት ቤተሰቡን እንደሚገባ መንከባከብ እንዳለበት ተረድቶ ተመለሰ። አዎ፣ እያንዳንዳችን በጥንቃቄ መመላለሱ መልካም ነው። ቁጥር ሰባትና ስምንትን ተመልከቱ። እናንተ ግብዞች፣ ኢሳይያስ ስለ እናንተ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ በጣም የራቀ ነው ብሎአል ብሎ ይነግራቸኋል። ጌታ ኢየሱስ ፈሪሳውያንን ግብዞች ይላቸዋል። ይህ በመጽሐፍ ቅዱስ ውስጥ በጣም የሚያስፈራ ቃል ነው። ከእርሱም ጋር የሚመሳሰል ቃል የለም። ነገር ግን በዚያን ዘመን አሁን እንዳለው አይነት ትርጉም አልነበረውም። በእኛ ዘመን የሚያናድድ ስሜትን ይፈጥራል። በዚያን ዘመን ግን አስመሳይ የሚል ትርጉም ብቻ ነበረው። ግብዝ ማለት አስመሳይ እንደማለት ነው። ጌታ ኢየሱስ ጻፎችንና ፈሪሳውያንን ግብዞች ሲላቸው ሃይማኖተኝነትን የሚያስመስሉ ማለቱ ነበረ። የሃይማኖት መሪዎች ሕዝቡ እጆቹን እየታጠበ ሥርዓቱን ይጠብቅ ዘንድ አብዝቶ ያስተምሩት ነበረ። ነገር ግን ለእግዚአብሔር የሚያስፈልገውንና የሚያስደስተውን የልብን ንጽሕና ይጠብቅ ዘንድ አያስተምሩትም ነበር። ሃይማኖታዊ በመሰለ መንገድ ግን የሙሴን ሕግ ይጥሱ ነበረ። ወገኖቼ ዛሬ ብዙ ወላጆች ልጆቻቸው ወደ ምግብ ጠረጴዛ ከመምጣታቸው በፊት እጆቻቸውን እንዲታጠቡ ደግሞ ደጋግሞ ይነግሯቸዋል። ያ ያንድን ልጅ ወይም ያንድን ሰው ጤና ለመጠበቅ ቆንጆ ትምህርት ነው። ነገር ግን ወገኖቼ ስንቶች ወላጆች ናቸው ልጆቻቸው ስለሚያዩት ፊልም፣ ስለሚያዩት ቴሌቪዥን፣ ስለሚያዩት ቪዲዮ ወይንም ደግሞ የመሳሰሉትን ፕሮግራም ጥንቃቄ የሚያደርጉላቸው? አእምሯቸው መንፈሳቸው በቆሸሸ ፊልምና ቪዲዮ ሲበላሽ ስንቶች ልጆች ጥንቃቄ እንዲወስዱ ወላጆች ይመክሯቸዋል? በእነዚህ ፊልሞች አማካይነት የብዙ ልጆች ልብ ቆሽሿል፣ ተጎድቷልም። እርግጥ ነው ልጆች ከምግብ በፊት እጆቻቸውን መታጠብ ያስፈልጋቸዋል፣ ነገር ግን ከዚያ በበለጠ ሁኔታ ለልባቸው ንጽሕና ሊታሰብበት ይገባል። ይህ የአባትና የእናት የታላቅ ወንድምና የታላቅ እህት ድርሻ ነው። ከልጆቻችን ጋር አብረን ልንጸልይ ቃሉንም ለማንበብና ለመወያየት ጊዜ እንዲኖረን ይገባል። የነገ የቤተ ክርስቲያን መልካም አገልጋዮች መፍጠር አለብን እንጂ ለአገርም ለወገንም የማይጠቅም ትናንሽ ወሮ በሎችን ማሳደግ ፈጽሞ የለብንም። እግዚአብሔር ደግሞ ይህንን እንድናደርግ ኖ ጸጋውን ለወላጆች ያብዛልን። ቁጥር ዐሥርና ዐሥራ አንድን ተመልከቱ። ሕዝቡንም ጠርቶ ስሙ፣ አስተውሉም። ሰውን የሚያረክሰው ወደ አፍ የሚገባ አይደለም፤ ከአፍ የሚወጣው ግን ሰውን የሚያረክሰው ይህ ነው አላቸው። ይላል ጌታ ኢየሱስ በዚህ ስፍራ ያስተማረው የሥነ ምግባር ጉድለት ከአካል ይልቅ መንፈስን እንደሚያረክስ ነው። ቁጥር ዐሥራ ሁለት በዚያን ጊዜ ደቀ መዛሙርቱ ቀርበው ፈሪሳውያን ይህን ቃል ሰምተው እንደ ተሰናከሉ አወክን አሉት። ጌታ ኢየሱስ ደቀ መዛሙርቱ ፈሪሳውያንን በኀይል ቃል ስለ ተናገራቸው ተደንቀዋል። እስከዚህ ጊዜ ድረስ በሃይማኖት መሪዎችና በኢየሱስ መካከል ግጭት ነበረ። ከዚህ በኋላ ግን ጌታ ኢየሱስ ደቀ መዛሙርቱን መመሪያ ሲሰጣቸው እንመለከታለን። እርሱ ግን መልሶ የሰማዩ አባቴ ያልተከለው ተክል ሁሉ ይነቀላል፣ ተዋቸው፣ ዕውሮችን የሚመሩ ዕውሮች ናቸው፣ ዕውርም ዕውርን ቢመራው ሁለቱም ወደ ጉድጓድ ይወድቃሉ አለ ይላል። ቁጥር ዐሥራ ሦስትና ዐሥራ አራትን ይመለከቷል። ይህ ፈሊጣዊ አነጋገር ፈሪሳውያን እውር መሪ መሆናቸውን ቀጥተኛ ባልሆነ መንገድ የሚገልጽ ነው ቁጥር አሥራ አምስትን እንመልከት ጴጥሮስም መልሶ ምሳሌውን ተርጉምልን አለው ይላል ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ በምሳሌ ይነግራቸው ነበር እነርሱ ግን የሚናገራቸውን አላስተዋሉም ነበረ ቁጥር አሥራ ስድስት አሥራ ሰባትና አሥራ ስምንትን ተመልከቱ በዚህ ክፍል የምንመለከተው ታላቅ መርህን ነው ሰው ወደ ውስጡ በሚገባው ሳይሆን ከአፉ በሚወጣው ነገር እንደሚረክስ ይህ ክፍል ያስተምረናል። አንድ ሰው እንደ ተናገረው በልብ ጉድጓድ ውስጥ የተቀመጠው አንድ ቀን በአፍ መውጣቱ አይቀርም። ጌታ ኢየሱስ የሚለውን ቃል እስቲ ከቁጥር አሥራ ዘጠኝና ሃያ እንመልከት ከልብ ክፉ ሐሳብ፣ መግደል፣ ምንዝርነት፣ ዝሙት፣ መስረቅ በውሸት መመስከር ስድብ ይወጣልና ሰውን የሚያረክሰው ይህ ነው እንጂ ባልታጠበ እጅ መብላትስ ሰውን አያረክሰውም ይላል። ይህ እውነት በዘመናችን በዓይል ውስጥ ሲሠራ ተመልክተናል። ዘመናችን ሰዎች አዲስ የሥነ ምግባር ዘይቤ የሚለማመዱበት ዘመን ነው። ነቢዩ ኢሳይያስ በምዕራፍ አምስት ቁጥር 20 ላይ እንደተናገረው መልካሙን ክፉ ክፉንም በጎ የሚሉበት ዘመን ነው። በመጽሐፍ ቅዱስ የምናምንና የምንመራ በእንደዚህ አይነት ሰዎች ዘንድ እንደ ተሳሳቱ ሰዎች ነው የምንቆጠረው። የነጻነት ዘመን በሚሉት በዚህ ዘመን ሰዎች የልባቸውን ሐሳብ ሁሉ የሚያስተናግዱበት ዘመን ነው። እኛ በዚህ አይነቱ አዲስ የሥነ ምግባር ዘይቤ ልንመራ ይገባናልን? በፍጹም ወገኖቼ፣ በፍጹም እኛ አስቀድሞ በእግዚአብሔር የተሰጠንን የምንመራበት የእግዚአብሔር ቃል አለን። የእግዚአብሔር መንፈስ ወደ እውነት ሁሉ ይመራናል። ያ ነው ነጻነታችን። ሰው ቁጥጥር ያስፈልገዋል፣ ከፍጥረታት ሁሉ ተንኰለኛ ፍጡር ነውና። ሌሎች አራዊቶችን በዋሻ ውስጥ እናስቀምጣቸዋለን፣ ነገር ግን ሰው በነጻነቱ የሚያደርጋቸው ቁጥጥር ካልተደረገባቸው የሚያረክሱት ናቸው። ዛሬ በትምህርት ቤቶች በቴሌቪዥንና በሌሎችም የመገናኛ ዘዴዎች ከፍተኛ ትኩረት የተሰጠው ስለ ተቃራኒ ጾታዎች ግንኙነት ነው። በዚህም ርዕስ አማካይነት የሚተላለፉት መልእክቶች በአብዛኛው የሰውን ሊና የሚያረክሱ ናቸው። እውነቴን ነው የምላችሁ፣ ማንም ሰው ከዚህ ነገር እኔ ነጻ ነኝ ሊላ አይችልም። ልጆቻችንና ወጣቶቻችን በዚህ ነገር እየተበከሉ ነው። ስለሆነም በሰው ልብ ውስጥ ያለው ሁሉ በነጻነት ሰበብ በአደባባይ ያለማፈር እየወጣ ነው። ሴቶች እህቶቻችንን ተመልከቱ። ባዶ ርቃናቸውን መሄድ ደረጃ ላይ ደርሰዋል። እነሱ ሳያፍሮ እኛ ተመልካቾች ዛሬ ዛሬ አይናችንን ጨፍነን አይናችንን ይዘን ማለፍ ጀምረናል። ስለዚህም ጌታ ኢየሱስ በዚህ ክፍል ታላቅ ትምህርቱን ለሕዝቡ ሁሉ አስተላለፈ። ዘመን የማያልፍበት ይህ የክርስትና ትምህርት ጊዜውን ሁሉ ሰንጥቆ እያለፈ ነው ወደፊትም ይኖራል። ወገኖቼ በዚህ እምነት ደግሞ እንድንኖር እግዚአብሔር ይርዳን። እግዚአብሔር የጥንቱን እምነት የጥንቱን ሃይማኖት ይስጠን። ደህና ደሩ እያለ ስንሰናበታችሁ በቴክኒኩ በኩል እስካሁን ድረስ ያስተናገደን ወንድማችን አለማየሁ ዳዊት ነው። በትምህርቱ በኩል እስካሁን ድረስ ከእናንተ ጋር የቆየሁት ደግሞ እኔ አበበ ከበደ ወርቄ ነኝ። ሰላም I live my